አሁን ወደ መጀመሪያ ዝግጅታችን እንዝለቅ የአውሮፓ 2016 ዓ ም ተጠናቆ 2017 ዓ ም ሊገባ አንድ ድፍን ሳምንት ብቻ ቀረው። በዚህ አንድ ዓመት ውስጥ የኢትዮጵያ አጠቃላይ የፖለቲካ ሁኔታ ምን ይመስል ነበር? ምን ይዞስ ይሻገራል? ቀጣዩ የጽዮን ግርማ ዘገባ ይዳስሰዋል። አስራ ሁለት ወራትና ሶስት መቶ ስልሳ አምስት ቀናት ያሉት የአውሮፓውያን አመት ተጠናቆ አዲሱ ሁለት ሺ አስራ ሰባት ሊገባ የአንድ ሳምንት ጊዜ ብቻ ነው የቀረው። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ አመት በኢትዮጵያ የተከናወኑ ጉዳዮችን አጠር አድርገው እንዲዳስሱልኝ ጠየኳቸው። በፈረንጅ አንድ አባባል አለ። በፖለቲካ አንድ ቀን እንደ አንድ አመት ነው ይባላል። እና አንድ አመት እንግዲህ ብዙ አመታት ማለት ነው ማለት ነው። በዛ ካሰብ ነው በኢትዮጵያ ባለፈው የፈረንጆች አመት በዚህ በሁለት ሺህ አስራ ስድስት በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አንችልም፣ ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል ሲሆን፣ አንደኛ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘው እና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው አመት የደረሰው የረሀብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሀብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ አመት ብቻ ወደ ዘጠኝ ነጥብ ሰባት ሚሊዮን ህዝብ የአስቸኳይ ህል እርዳታ ይፈልጋል። ወደ አስር ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ ሁለት ነጥብ ስምንት ሚሊዮን በግምት ወደ ሶስት ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪየር አኪዩት ማልኒትሪሽን የሚሉት ማለት ነው። በጣም ወደ ሶስት ሚሊዮን ህዝብ በጠቅላላው እንግዲህ ወደ አስራ ሁለት ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ ሶስት ነጥብ ዘጠኝ ሚሊዮን ህዝብ ወደ አራት ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጂን የሚሆን ውሃ የለውም እና እኒን ቁጥሮ ስትደምሪያቸው በዚህ አመት ውስጥ ከህዝባችን ወደ አስራ ሰባት ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህፃናት እናቶች በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞት በሞትና በህይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም በዚህ አመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቁ ለጋሽ ሀገር አሜሪካ በዚህ በፈረንጆች ዓመት ውስጥ ወደ ስምንት መቶ ሀያ አምስት ሚሊዮን ዶላር ለኢትዮጵያ ለግሳለች። ከእሷ ቀጥሎ የአውሮፓ ህብረት ወደ ሁለት መቶ ሀያ ሚሊዮን ብር ለግሷል። ቀጥሎ የእንግሊዝ መንግስት ወደ መቶ አስር ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሀብ ችግሯን ለመቋቋም ወደ አንድ ቢሊዮን ሁለት መቶ ሚሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃ ና ስቃይ ውስጥ እንዳለ ያሳይሻል ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ ሁለት ሺ አስራ ሰባት የምትሻገረው ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በሁለት ሺ አስራ ስድስት መጨረሻ በታህሳስ ወር የአሜሪካን አለም አቀፍ የእርዳታ ተራዶ ድርጅት ዩኤስአይዲ ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ ዶክተር ደረሰ በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲያስቀምጡታል። በዚህ አመት በሞላ ኦሮሚያ፣ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን ሲሁ በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የሆዴድ ካድሬዎች ቀጥሎም በዩኒቨርሲቲ ያሉ ኮሌጅ እና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ ኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ፣ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ፣ መንገዶችን እየቆረጠ፣ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል። ይህ ተቃውሞ ቁጥሩ በውል ያልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀልና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ። አመቱን ወደ ኋላ መለስ ብለው ሲቃኙ በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ የአፍሪካ ቀንድ የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲና በየመን መንግስት መሀል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን በሌላ በኩል ሳውዲ አረቢያና አጋሮቿ ባህሬንን ዩናይትድ አረብ ኤምሬትስንና ምዕራባውያኑን ጨምሮ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፉ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም ዩናይትድ አረብ ኤምሬትስም ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብ እና በምጽዋ ወደብ ዙሪያ በሀኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው። ይሄ የአዲስ አበባ ላለው መንግስት በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል። ዶክተር ደረሰ አትሌት ፈይሳ ሊሌሳ እጁን ወደ ላይ በማጣመር በኢትዮጵያ መንግስት ላይ ያሳየው ተቃውሞ የኢትዮጵያ መንግስት ያከሰረ ትልቅ ክስተት ነው ይሉታል። አንድ አገር በአስቸኳይ ጊዜ አዋጅ ስር ወድቃ አመቱን መሻገሯም ሌላ ትልቅ ኪሳራ ነው ባይ ናቸው በአጠቃላይ ይህ የፈረንጆቹ አመት ለኢትዮጵያውያን አስቸጋሪና ይህን አስቸጋሪነቱን ይዞ የተሻገረ የጨለማ አመት ነው ባይ ናቸው። የተፈቱት እስረኞችንም በተመለከተ ስንት ቢታሰሩ ነው ይህን ያህል የተፈቱት? ሲሉ ይጠይቃሉ። የዶክተር ደረሰ ቅኝት አያበቃም። በሌላ ሳምንት እመለስበታለሁ። የኢትዮጵያ መንግስትስ ይህን ያለፈውን አመት እንዴት ይቃኘዋል? ኢትዮጵያ ወደ አዲሱ የአውሮፓ 2017 ዓመት የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ ለቪኦኤ ተናግረዋል። መንግሥት ህብረተሰቡንም ጭምር ያሳተፈ የተሃድሶ እንቅስቃሴ እያካሄደ መሆኑንም ቃል አቀባዩ አቶ መሐመድ ሰኢድ ገልጸዋል። በመንግሥት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር የሆኑትን አቶ መሐመድ ሰኢድን ያነጋግራቸው እስክንድር ፍሬው ዝርዝሩን ይዟል። አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በአምሳ ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽሕፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁም አልፋለች። ድርቁ ጋር በተገናኘ ከዚህ ቀደም ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 115 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው ለያዝ ነው የምርት ዘመን ከ50 ሚሊየን በላይ ተጨማሪ ምርት ከአምናው ጋር ስናነጻጽር 50 ሚሊየን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለውና በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው። ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሐመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሀድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የስራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ስራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል። እንደ ህዝብ ህዝብን የማይወክሉ ህዝብን የማይገልጹ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ ይሄ ደግሞ ሕገ መንግስቱን የሚጻረሩ ናቸው። እነዚህ የትምክትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላው ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ሀይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል፣ አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው። አቶ መሐመድ ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሀድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣር ያለው ከላይ እስከ ታች ተሀድሶ እንቅስቃሴዎች እያደረግኩ ነው በሚል፣ ነገር ግን የህዝቡን ጥያቄዎች ገና አልመለሰም። የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ የተቃዋሚ ፓርቲዎች ይህንን እንዴት ያዩታል? ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል፣ ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለውና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነው እና በልማቱ ህዝብ እንዲሳተፍ ይፈለጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና እዚህ ረገድ ሰፋፊ ስራዎች ናቸው እየተሰሩ ያሉት መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው። ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ያለው። ከዚህ ውጭም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል። በጥብቅ እየሰራበት ያለበት ጉዳይ ነው ያለውና፣ ስለዚህ አሁን መንግስት እያደረገ ያለው ታህድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳየ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮች መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው ጥልቅ ተሃድሶ በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው። አቶ መሐመድ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ እየመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን፣ በዚህ ሁኔታ ውስጥ ምነው ሀገሪቱ ወደሚቀጥለው የፈረንጆች ዓመት ምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆን አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገር ወደሚቀጥለው የፈረንጆች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ይላሉ። ምንድን ነው በዚህ ለምላሽ? የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ኮኦርዲኔሽን ፈጥሮ ጥምረት ፈጥሮ ከህብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም። የአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዲፕሎማቶች ዲፕሎማቶች 40 ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው። የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና ለእሱ ክልከላዎች አሉ፣ ሌሎች ነጥቦች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የታሀድ ሶስት ትምህርት ሲሰጣቸው የነበሩ አካላትም በሕገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመፅ እንቅስቃሴ ልዩነታቸው ምን እንደሆነ የሕገ መንግስቱ ዋና ዋና ፒላሮችን ከመረዳት አኳያ አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን፣ የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው። የአስቸኳይ ጊዜ አዋጁ ያስቀመጣቸው ግቦች መሳካት አለመሳካታቸውን ከህዝብ ጋር ጭምር እየገመገመ ለውጦች፣ ማሻሻያዎች እየተደረጉበት የአስቸኳይ ጊዜ ደግሞ አስፈላጊ ያደረጉት ጉዳዮች ሲያበቁ አብሮ የሚነሳበት ሁኔታ ነው ያለውና በራሱ ግትር አይደለም፣ ፍሌክሲብል ነው። በሂደት እየተሻሻለ የሚሄድበት ሁኔታ ነው ያለው። አቶ መሐመድ ሰይድ በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜያት